ሰበር ሰሚው ችሎት በሪዮት ዓለሙ ፍርድ ላይ ያሳለፈውን ውሳኔ አስመልክቶ ዓለም አቀፉ የሴቶች መገናኛ ብዙሃን ድርጅት አይ ደብሊው ኤም ኤፍ እና የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ ነቀፌታቸውን አሰምተዋል። ማምሻውን በስልክ ያገኘኋቸው የአይ ደብሊው ኤም ኤፍ ዋና ዳይሬክተር ኤሊዛ ሌዝ ሙኞዝ በኢትዮጵያ ውስጥ ያለው ሀሳብን የመግለጽ ነጻነት ጉዳይ ድርጅታቸውን በእጅጉ የሚያሰጋው መሆኑን አመልክተዋል። በዓለም አቀፉ የሴቶች የመገናኛ ብዙሃን ድርጅት ስም መናገር የምፈልገው ሪዮት ለጋዜጠኝነት ነጻነት ያላትን ድፍረት ቁርጠኝነትና ጥንካሬ እናደንቃለን። ቀደም ሲል የተላለፈባት ፍርድ በመጽናቱ ማዘናችንን እንገልጻለን። ምክንያቱም ይህ ለእርሷ ህይወት ብቻ ሳይሆን አሳዛኝ የሚሆነው ኢትዮጵያ ውስጥ ሀሳብን በነጻነት ለመግለጽ ነጻነት አሳዛኝ ቀን በመሆኑም ጭምር ነው። እንዲሁም በተመሳሳይ ሁኔታ በእስር ላይ ለሚገኙ ሌሎች ጋዜጠኞችም የሚሰማንን መቆርቆር እንገልጻለን። ሚስ ሙኞዝ አክለውም የሪዮት ዓለሙ ጉዳይ የተሻለ መፍትሄ እንዲያገኝ ዓለም አቀፍ ጥረታቸውን እንደሚቀጥሉ ተናግረዋል። በሌላ በኩልም ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ በፍርዱ ላይ ተቃውሞንና ውግዘቱን አሰምቷል። ውሳኔውን አንቀበልም፣ እናወግዘዋለን፣ እንቃወማለን። ያሳዝናል። ዛሬ ኢትዮጵያ ውስጥ ለፍትሕና ለሕግ የበላይነት የሀዘን ቀን ነው። ምክንያቱም አሸባሪነትን ለማስረዳት በርዕዮት ዓለሙ ላይ የቀረበው ማስረጃ ፍጹም አስቂኝ ነው። መረጃውን መርምረነዋል ሪዮት ጽሑፎቿ መንግስቱን በጽኑ ስለሚተችው በጋዜጠኝነት ሙያዋ ነው የተከሰችው እንጂ አሸባሪ ሆና ተገኝታ አይደለም። የሲፒጄ የአፍሪካ አድቮኬሲ አስተባባሪ መሐመድ ኬይታን ነው ያደመጣችሁት። ዛሬ በኢትዮጵያ ፍትህ ሲጨናገፍ አይተናል ብሏል። አክሎ በኢትዮጵያ ፕሬስ ነጻነት ላይ ብርቱ ስጋት ያለው ሲፒጄ ዓለም አቀፍ ጥረቱን እንደሚቀጥልም አስታውቋል። የኢትዮጵያ መንግስት የበረታ የሽብር ስጋት እንዳለበት ሲፒጄ እንደሚገነዘብ የገለጸው የአፍሪካ አድቮኬሲው አስተባባሪ መንግስቱ ሽብር ፈጠራን ያለ አግባብ እየተጠቀመ በመሆኑ የሽብር ፈጠራን አድራጎት እያሳነሰው ነው ብሏል። በተለይም ሪዮትንና ባልደረቦቿን በዚህ አድራጎቱ ዓለም አቀፍ ዕውቅናን እንዲያገኙ እያደረገ ዋጋውን ራሱ ይከፍላልም ሲል አክሏል። ሪዮት ዓለሙ የዓለም አቀፉ የሴቶች ሚዲያ ድርጅት አይ ደብልዩ ኤም ኤፍ የ2012 ዓ ም ድፍረት በጋዜጠኝነት ተሸላሚ መሆኗ ይታወቃል።